የዕለቱ አብይ ርስ ነው። የኢትዮጵያ መንግስት በጸረ ሽብር ሕጉ ጋዜጠኞችና በፖለቲካ ውስጥ የሚንቀሳቀሱ ሰዎችን ማሰር እንዲያቆም ሁለት ዓለም አቀፍ የሰብአዊ መብት ተሟጋች ቡድኖች ጠየቁ። ኢትዮጵያ ውስጥ በህይወት ካሉት የመጨረሻዎቹ ነጻ ጋዜጦች የአንዱ አዘጋጅ ሌሎች እስራቶች ይከተላሉ በሚል ስጋት ከሀገር መውጣቱን የአሜሪካ ድምጹ ፒተር ሃይንላይን ከአዲስ አበባ ዘግቧል። ዝርዝሩን ሰለሞን አባተ ያቀርበዋል። የኢትዮጵያ ባለሥልጣናት የፖለቲካ ተቃውሞን ለማፈን ጸረ ሽብር ሕጎችን መጠቀማቸውን ያቁሙ ሲሉ የጠየቁበትን የጋራ መግለጫ ትናንት ያወጡት ሁማን ራይትስ ዋችና አምነስቲ ኢንተርናሽናል ናቸው። ይህ ወትሮ ባልተለመደ ሁኔታ በሁለቱ ተቋማት በጋራ የወጣ መግለጫ የተነገረው አስር ጋዜጠኞች በሽብር ፈጠራ ተግባር ተከሰው ጉዳያቸው ሦስት የተለያዩ ችሎቶች ላይ እየታየ ባለበት ወቅት ነው። ከችሎቶቹ በአንደኛው የቀረቡት የተለያዩ ተቃዋሚ ፖለቲከኞችን ጨምሮ የተከሰሱ 24 ሰዎች ናቸው። የኢትዮጵያ ጸረ ሽብር ሕግ የተድበሰበሰና ለፖለቲካ ጥቅም ለማዋል ክፍት በመሆኑ አምነስቲ ኢንተርናሽናል እና የእርሳቸው ቡድን ሂዩማን ራይትስ ዋች በአንድ ድምፅ ለመናገር ወስነዋል ብለዋል መርማሪው ቤን ሮውለንስ ለቪኦኤ በስልክ በሰጡት መግለጫ ከሌሎቹ የፍርድ ሂደቶችና ከጋዜጠኞችም መከሰስ ጎን ለጎን እየተካሄደ ያለው የሀያ አራቱ ሰዎች ክስ ጉዳይ እጅግ ከባድ በመሆኑ ይህንኑ ክብደቱን ለማጉላት ወይም ትኩረት ለመሳብ ነው ይህንን የጋራ መግለጫ ለማውጣት የወሰን ነው። የቡድኖቹ መግለጫ የወጣው በኢትዮጵያ እጅግ ተነባቢ ነው የሚባለው የግል ጋዜጣ መዘጋቱና አዘጋጁም እታሰራለሁ በሚል ስጋት ሀገር ጥሎ መውጣቱ እየተነገረ ባለበትም ጊዜ ነው። ዳዊት ከበደ የ1997ቱን ምርጫ ተከትሎ ከታሰሩ መንግሥትን በኃይል ለመጣል ተከሰው የዕድሜ ልክ እስራት ተፈርዶባቸው ከነበረ ከመቶ በላይ ጋዜጠኞችና ፖለቲከኞች አንዱ ነው። እነዚህ እስረኞች ዘግየት ብሎ በምህረት መለቀቃቸው የሚታወስ ሲሆን፣ ከመካከላቸው ብዙዎቹ ሀገር እየጣሉ ተሰደዋል። ዳዊት ከበደ በሀገር ውስጥ ቆይቶ የጭላንጭል ያህል ከቀሩት ነጻ ጋዜጦች አንዱ የሆነው አውራምባ ታይምስ አዘጋጅ ሆኖ ሰርቷል። ዳዊት በዚህ ጊዜ ላከናወነው ተግባር የ2010ን የጋዜጠኞች ደህንነት ተሟጋቹ የሲፒጄን የፕሬስ ነጻነት ሽልማት አግኝቷል። ዳዊት በዚህ ሳምንት ዩናይትድ ስቴትስ ገብቷል። እንዲታሰር የሚጠይቅ ጽሑፍ በመንግሥት የሚወጣ ጋዜጣ በማተሙ ፈርቶ መውጣቱን ዳዊት በስልክ ለቪኦኤ ከዋሽንግተን ተናግሯል። መንግሥት አድርጎት የነበረውን የገደብ ምሕረት ለማንሳት ማቀዱን ከፍትህ ሚኒስቴር የታመነ ምንጭ ባለፈው ሐሙስ ሰማሁ። የመንግሥቱ ጋዜጣ አዲስ ዘመን ጥቅምት ዘጠኝ ቀን ባወጣው እትሙ የመንግሥት የጸጥታ ኀይሎች እርምጃ እንዲወስዱብኝ ጠይቋል። አውራምባ ታይምስ በመጨረሻው እትሙ በቅርቡ በደቡብ ኢትዮጵያ ራሱን አቃጥሎ የገደለውን መምህርና ተቃዋሚ የሚመለከት ጽሑፍ ይዞ ወጥቷል። ራሱ ላይ ነዳጅ አፍስሶ አደባባይ ላይ በእሳት ያያያዘው ሰው ክብሪት ከመጫሩ በፊት ያለ ፍትህ እና ያለ ነጻነት ከመኖር መሞት ይሻላል እያለ ይጮህ እንደነበር በአሜሪካ ድምፅ እና ሌሎችም ዓለም አቀፍ መገናኛ ብዙሃን መዘገቡ ይታወሳል። ስለዚህ ራሱን ስላጠፋ ሰው ለመጠየቅ በተደጋጋሚ የተደወለላቸው የኢትዮጵያ መንግሥት ቃል አቀባዮች ለጥሪዎቹ መልስ አልሰጡም። ይሁን እንጂ የመንግስቱ አካል የሆነው ዋልታ ኢንፎርሜሽን ማዕከል ባወጣው ዘገባ ግለሰቡ የአእምሮ ጤና ችግር የነበረበት መሆኑንና ራሱን ማጥፋቱም ከፍትህ መታጣት ጋር ምንም ግንኙነት እንደሌለው አትቷል። የዋልታው ጽሑፍ ጉዳዩ የቪኦኤ ሙሉ ፈጠራ ነው ብሎ የአማርኛ አገልግሎቱ መሠረተ ቢስና የሐሰት መረጃ እያሰራጨ ኢትዮጵያ ውስጥ ለአመፅ ማነሳሳት ያቁም ሲል አስጠንቅቋል። የሂውማን ራይትስ ዋቹ ቤን ሮውለንስ ደግሞ የኢትዮጵያ መንግሥት የራሱን ሕገ መንግሥት መሠረታዊ መርሆዎች እየረገጠ ወይም እየጣሰ ነው ይላሉ። ኢትዮጵያ ኢትዮጵያ የፍትሕ ሥርዓታቸውንና የሕግ አግባብ ሥርዓቱን የፖለቲካ ክሶችን ለመመሥረት እንዲመቹ አድርገው ከሚጠቀሙና ከሚቀምሩ እጅግ የበረታ ስጋትን ከሚፈጥሩ አገሮች አንዷ ነች። እንዲህ ዐይነቱን አሰራር በሌላ በማንም አገር አላየንም። በጋዜጠኞቹ እና በፖለቲከኞቹ ላይ እየተካሄደ ያለውን የፍርድ ሂደት መከታተልና መታዘብ ባለመቻሉ አዲስ አበባ የሚገኘውን የዲፕሎማሲ ማኅበረሰብም ወቅሰዋል። ሮውለንስ የአሁኖቹም የፍርድ ሂደቶች የ1997ቱን ምርጫ ተከትለው እንደተከናወኑትና በችሎቶቹ ውስጥ የዩናይትድ ስቴትስና የአውሮፓ ሕብረት ታዛቢዎች በቋሚነት እንደተገኙ ሁሉ የቅርብ ክትትል ሊደረግባቸው እንደሚገባ የሂውማን ራይትስ ዋቹ መርማሪና ፈታሽ ቤን ሮውለንስ አሳስበዋል። thank you